ራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘፍጥረትን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እግዚአብሔር አምላካችን ሁላችንንም በቃሉ እንደሚገናኘንና እንደሚባርከን በጌታ መንፈስ ቅዱስም ማስተማሪነት ደግሞ ብዙ ቁም ነገሮችን እንደሚገልጥልን ተስፋ እያደረግን ይህንን ዝማሬ እንጋብዛችኋል። ወንድማችን ዳንኤል በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውን ይባርክ እያልን ወደ ለጡ ጸሎታችን እናልፋለን። ታናሽውን ከተጣለበት የምታነሣ፣ በጥበብህ ደግሞ በሥራም ድንቅ የሆንክ እግዚአብሔር አምላካችን ከሰው አእምሮ በላይ የሆነውን ነገር እያደረግክ ኖ እጃችንን ባፋችን ላይ እየጫንክ እስክንገረምህ ድረስ ዝምን እስከምንል ድረስ አቤቱ አምላካችን ሆይ፣ ድንቅን በሕይወታችን ውስጥ እያደረግ ዘመናትን አሳልፈ፣ ቀናትን አሳልፈ ለዚህ ጊዜ ደግሞ እንድንበቃ ፈቃድ ሆኗል። ስንደክም አልተውከንም። ስንራብ ስንጠማ፣ ስንቸገር ማን ይረዳኛል ብለን እግዚአብሔር ሆይ ዐይኖቻችንን ወደ ተራራ ባነሳንበት ጊዜ ሁሉ ከተፍ ያልክልን ነው የቆምክልንና ያገዝከን አንተነ እግዚአብሔር ሆይ በረከት አንድ ብቻ አይደለችም። ስለዚህም እጅግ አድርገን እናመሰግናሃለን። ለታናሹም ለታላቁም ሳታዳላ ከጸባዖት እኩል በረከትህን ስለምትሰጠን ስለምትመለከተን እግዚአብሔር ሆይ ክብር ለስሜ ይሁን። በዚህች ምሽት ደግሞ በመካከላችን ተገለጥ እግዚአብሔር ሆይ ይህን ቃልን ሥጋና ደም ሊገልጠው አይችልምና አንተ ከጸባዖት ኖ እግዚአብሔር አምላካችን ሆይ ጌታ መንፈስ ቅዱስን ልከህ ደግሞ ተናገረን። በእውነት እግዚአብሔር ሆይ ጌታ መንፈስ ቅዱስ ይናገረን። አቤቱ አምላካችን ሆይ ዛሬ ሰምተን ጠዋት ከእንቅልፋችን ስንነሳ የምንዘነጋው ቃል ሳይሆን ለበረከት የሚሆንን ለበረከት ጌታ ሆይ የሚረባን በሕይወት ዘመናችን ሁሉ እግዚአብሔር ሆይ የሚጠቅመን የእምነት ቁርጭምጭሚቶቻችንን የሚያጸናልንን ጌታዬ ቃልህን በልባችን ውስጥ አትምልን። ጌታ ሆይ ሰሚዎች ብቻ እንሁን አድራጊዎች ፈጻሚዎች አድርገን ለሌሎችም ምሳሌዎች አድርገ ደግሞ በቤት ውስጥ አቁመን መተላለፋችንን ሁሉ ይቅር ስላልክን፣ ክብር ለስሜ ይሁን። ልመናችንን ጸሎታችንን ስለ ሰማ፣ ክብር ለስሜ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ቅዱሳን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን አብርሃም ይስሐቅን ልጁን እንዳይሰዋ እግዚአብሔር እንደ ከለከለው ከቁጥር አሥራ አምስትና ዐሥራ ስድስት ደግሞ እግዚአብሔር ለአብርሃም ቃል ኪዳኑን እንደ ገና እንዳጸናለት ስንመለከት ነበረ። ዛሬም ከዚያው ከቁጥር አሥራ አምስትና ዐሥራ ስድስት በመነሳት ትምህርታችንን አብረን እናጠናለን ወይም ደግሞ እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጣ አድርጋችሁ ኦሪት ዘፍጥረት ምዕራፍ 22 ቁጥር 15ና አሥራ ስድስትን ተመልከቱ። እግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው። እግዚአብሔር በራሴ ማልኩ ይላል። ይህን ነገር አድርገሃልና አንድ ልጅህንም አልከለከልክምና ይላል እዚህ ላይ ባለፈው ምሽት ክፍለ ጊዜ ጥናታችን እንደተነጋገርነው አንድ ጥያቄ መጠየቅ እፈልጋለሁ። ለመሆኑ አብርሃም ልጁን ይስሐቅን በእውነት እሰውቶታልን? በፍጹም ልጁን አብርሃም አልሰዋም። ነገር ግን እግዚአብሔር ይህን ነገር አድርግሃልና ይለዋል። አያችሁ አድማጮቼ፣ አብርሃም እግዚአብሔርን አመነ። በዚያም እምነት ርቆ ሄደ። እኔና እናንተ እስከምናውቅ ድረስ እግዚአብሔር ግን አስቀድሞ የአብርሃምን የልቡን ፈቃድ ያውቅ ነበረ። ስለዚህ አብርሃም እንዳደረገው ማለትም ልጁን እንደ ሰዋው አድርጎ ቆጠረለት። አብርሃም እየጸደቀው በእምነት ነው። ነገር ግን በተጨማሪም እምነቱን በሥራ እየተረጎመ ሰው በመሆኑ በሥራውም እየጸደቀ ነው። አብርሃም እምነት እንዳለው በተግባር ያሳየ ሰው ነው። አንድ ልጅህን ለእኔ አልከለከልክምና ይላል። ምንኛ ድንቅ ቃል ነው። በዚህ ነገር እስቲ ጌታ መንፈስ ቅዱስ ምን እንደሚናገራችሁ አሰላስሉ ወገኖቼ። አንድ ልጅህን፣ አዎ አንድ ልጅህን፣ ብቸኛውን ልጅህን ዛሬ የምትወዱት፣ ዛሬ የምታፈቅሩት አንድ የተለየ ነገር በቤታችሁ፣ በሥራ ገበታችሁ፣ በኑሮአችሁ ውስጥ ቢኖር እግዚአብሔር መጥቶ ተዘራ ለእኔ ሰዋልኝ፣ ተሰማ ለእኔ አድርግልኝ፣ ይህንን ነገር ወይንም ደግሞ አዎ፣ ልብ በሉ ወገኖቼ፣ ደነቀ ይህንን ነገር ሰዋልኝ፣ እፈልገዋለሁ እግዚአብሔር ቢል በሙሉ ፈቃደኝነት እንደ አብርሃም መስጠት አለመስጠታችንን ወገኖቼ የሚያውቅ እግዚአብሔር ብቻ ነው። ልባችን ተፈትቶ ለእግዚአብሔር ወዲያውኑ እንደ አብርሃም እሺ የምንል ስንቶቻችንንን እዚህ ላይ እግዚአብሔር ራሱ በዚህ መንገድ ተጠቅሞ አንድያ ልጁን ለእኛ እንዴት እንደ ሰጠን አስታውሱ። በዚህ ሁኔታ እግዚአብሔር አንድ ግልጽ ያደረገው ነገር አለ። ይኸውም በእርሱና በሰዎች ልጆች መካከል ያለውን ክፍት ቦታ የሚሞላና የሰውን ልጆች ማዳን የሚችል ሰው መገኘት እንዳለበት ነው። በዚህ ምዕራፍ እግዚአብሔር ሊያስተምረን የሚፈልገው ዋናው መልእክት ይህ ነው። አብርሃም የመሥዋዕቱን በግ እግዚአብሔር ያዘጋጃል ብሎ በእምነት ተናገረ። እንዳለውም እግዚአብሔር ያዘጋጀውን በግ አገኘ። በልጁም ፈንታ ይህን በግ ሰዋው። ከአንድ ሺህ ዘጠኝ መቶ ዓመታት በኋላም እግዚአብሔር ስለ ዓለም ኃጢአት መሥዋዕት የሚሆነውን በግ ኢየሱስ ክርስቶስን ላከ። አብርሃም ልጁን ይስሐቅን እንዳያርድ ወይም እንዳይሰዋ እግዚአብሔር ከለከለው። ምክንያቱም ሰውን ማረድ ወይም መሰዋት ተገቢ አይደለምና። ነገር ግን በልጁ በኢየሱስ ክርስቶስ ጨከነበት፣ በመስቀል ላይ እንዲሞት ተው። ይህም እግዚአብሔር ለእኛ ያለውን ታላቅ ፍቅሩን ያሳያል። እግዚአብሔር አንድያ ልጁን ለእኛ በነጻ ሰጠን። እኛ ለዚህ ታላቅ ስጦታ የከፈልነው ዋጋ የለም፣ እንዲያው ከታላቅ ፍቅሩ የተነሳ በጸጋ አዎ በጸጋ ልጁን ለእኔና ለእናንተ አሳልፎ ሰጠን። ቁጥር ዐሥራ ሰባትና ዐሥራ ስምንትን ተመልከቱ። በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብትና በባሕር ዳር እንዳለ አሸዋ አበዛዋለሁ። ዘርህም የጠላቶችን ደጅ ይወርሳል። የምድር አሕዛብ ሁሉ በዚህ ይባረካሉ ይላል። በዚህ የምድር አሕዛብ ሁሉ ምን ይሆናሉ ይላል? ይባረካሉ ይላል። ስለ የትኛው ዘር ነው እግዚአብሔር የሚናገረው? በገላትያ ምዕራፍ ሦስት ቁጥር 16 ጳውሎስ ይህ ዘር የትኛው ዘር እንደሆነ እንደሚከተለው ያብራራል። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎቹ እንደሚናገር ለዘሮቹም አይልም፣ ስለ አንድ እንደሚናገር ነገር ግን ለዘርህም ይላል እርሱም ክርስቶስ ነው ሲል ይናገራል። እንግዲህ ወገኖቼ፣ ከመጽሐፍ ቅዱስ ይህ ዘር ማን እንደሆነ ትርጉሙን አግኝተናል። ጳውሎስ በገላትያ ምዕራፍ ሦስት በቀደሙት ቁጥሮች በተለይ በቁጥር ስምንት ውስጥ ተጨማሪ ማብራሪያ ሰጥቷል እንዲህ በማለት መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል ገላትያ ምዕራፍ ሦስት ቁጥር ስምንትን ልብ ይሏል እግዚአብሔር ለአብርሃም ወንጌልን የሰበከው መቼ ነበረ ይህ የማንኛችንም ጥያቄ ሊሆን ይችላል። አዎ አንድ ሰው ተነስቶ እግዚአብሔር ለአብርሃም ወንጌልን የሰበከው መቼ ነው ቢል፣ ጥያቄው ትክክል ነው። እግዚአብሔር ወንጌልን ለአብርሃም የሰበከለት ልጁን ይስሐቅን በመሠዊያው ላይ እንዲሰዋለት በጠየቀው ጊዜ ነበር። መልሱ አንድና አንድ ነው። በቃ በዚያን ጊዜ እንዲህ ብሎት ነበር፣ በዚህ የምድር አሕዛብ ሁሉ ይባረካሉ ሲል ተናገረው። ያ ዘር ደግሞ ክርስቶስ ነው። ይህ ነው ለአብርሃም የተሰበከለት ወንጌል። ወገኖቼ፣ እዚህ ላይ በተለምዶ በእኛ ዘንድ ተጋኖ ስለሚነገረው ወይም ስለሚወራው ነገር ማስተካከያ መስጠት እፈልጋለሁ። አብርሃም ይስሐቅና ያዕቆብ እንዲሁም ሁሉም የብሉይ ኪዳን ታላላቅ የእምነት ሰዎች ምንም ታላቅ ቢሆኑ እኛ የምናውቀውን ያክል እንደማያውቁ እንገምታለን። እኔ ግን አብርሃም እኔና እናንተ እናውቃለን ከምንለውና ከምንሰጠውም ቦታ ይልቅ ሊመጣ ስላለው ክርስቶስና ስለ ወንጌሉ እጅግ የተረዳና ያወቀ ይመስለኛል። ኢየሱስ ክርስቶስም እንዲህ ብሎ መስክሮለታል። አባታችሁ አብርሃም ቀኔን ያይ ዘንድ ሐሤት አደረገ፣ አየም ደስም አለው ሲል ተናገረ። ዮሐንስ ምዕራፍ 8 ቁጥር 56ን ይመለከቷል። ስለዚህ አብርሃም እኛ አውቀናዋል ከምንለው ይልቅ ከምንለውም በላይ ስለ ጌታና ስለ ወንጌሉ ያውቃል። እግዚአብሔር ለአብርሃም ብዙ ነገር እገልጦለታል። ሆኖም አዳኙ ገና ያኔ አልተገለጠም ነበር። ከአንድ ሺህ ዘጠኝ መቶ ዓመታት በኋላ የተገለጠው ክርስቶስ አብርሃም ልጁን ለመሰዋት ባቀረበበት በሞሪያም ኮረብታ እርሱም በመስቀል ላይ መስዋእት ሆነ። አብርሃም ልጁን ይስሐቅን እንዲሰዋ መንገድ በጀመረ በሦስተኛው ቀን በቦታው ደርሶ ሊሰዋ ሲል እግዚአብሔር ሌላ በግ ሰጥቶት በሦስተኛው ቀን ልጁ ይስሐቅ ከሞት ተርፎ ሕያው እንደሆነ ኢየሱስ ክርስቶስም እንዲሁ በሦስተኛው ቀን ከሞት በመነሳት ሕያውነቱን አረጋግጧል። በእርግጥ ጳውሎስ እንዳለው እግዚአብሔር ለአብርሃም ወንጌልን ይሰብኮለታል፣ በዚህ የምድር አሕዛብ ሁሉ ይባረካሉ ይላል እግዚአብሔር። ዛሬ የኢየሱስ ክርስቶስ ወንጌል ለዓለም ሕዝብ ሁሉ እየተሰበከ ነው። ይህም ሆኖ ዛሬም የወንጌሉን የምሥራች ያልሰሙ ብዙ ሰዎች በመካከላችን አሉ። በረከቱ ግን ለሁሉ የሚበቃ ነው። ስለዚህ ይህን በረከት የሚፈልጉ ሁሉ በክርስቶስ ውስጥ ያገኙታል። አብርሃም ወደ ቤርሳቤስ ለመመለሱ የሚያወሳውን ክፍል ከቁጥር አሥራ ዘጠኝና ሀያ ተመልክተን ይህንን የምዕራፍ ሀያ ሁለትን ትምህርት እዚህ ላይ እንቋጫለን ማለት ነው። ቁጥር አሥራ ዘጠኝና አብርሃምም ወደ ብላቴኖቹ ተመለሰ፣ ተነሥተውም ወደ ቤርሳቤ አብረው ሄዱ። አብርሃምም በቤርሳቤህ ተቀመጠ። ይህም ከሆነ በኋላ ለአብርሃም እንዲህ ተብሎ ተነገረ፣ እነሆ ሚልካ ደግሞ ለወንድም ለናኮር ልጆችን ወለደች ይላል። የሚገርም ነው። የዚህ ምዕራፍ ቀሪው ክፍል ስለ አብርሃም ቤተሰብ መጠነኛ መግለጫ ነው የሚሰጠን። አብርሃም ወንድሙን ናኮርን ማዶ ከሚገኘው ከካራን ምድር ከተለየው ብዙ ዘመን ቆይቷል። የዘር መስመሩ በእግዚአብሔር ቃል ውስጥ የምንከታተለው አይደለም። ነገር ግን አንድ ቦታ ላይ ከአብርሃም የዘር መስመር ጋር ሲያያዝ ወይም ሲገናኝ እናያለን። ይህንንም ስንደርስበት በዝርዝር ለማየት እንሞክራለን። የተቀረውን የምዕራፉን ክፍል ስናነብ የናኮርን ልጆችና የልጅ ልጆች የስም ዝርዝር እናገኛለን፣ ወገኖቼ። እግዚአብሔር አምላካችን ከዚህ ክፍል ታላቅን ነገር በእውነት ለእኔ አስተምሮኛል። ጌታ መንፈስ ቅዱስም እንዲሁ እንዳስተማራችሁ እኔ ባለሙሉ ተስፋ ነኝ። በቀሪው ሰዓታችን ደግሞ የምዕራፍ ሦስትን ትምህርት አብረን እንመለከታለን። ቅዱሳን አድማጮቼ በዚህ በኦሪት ዘፍጥረት ምዕራፍ ሀያ ሦስት የሳራን መሞትና አብርሃምም ማክጴላ የተባለውን ዋሻ ለመቃብር መግዛቱን እንመለከታለን። ስለ ሳራ ሞት የሚያወሳው ቁጥር አንድና ሁለት ነው። እንዲህ ይላል። የሳራ ዕድሜ መቶ ሀያ ሰባት ዓመት ሆነ። በቂርያት አርባ ቅም ሞተች። እርሷም በከናን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለክስላት ተነሳ ይላል። ሳራ በሞተችበት ጊዜ መቶ ሃያ ሰባት ዓመቷ ነበር። ይስሐቅ በተወለደ ጊዜ የዘጠና ዓመት ሴት ነበረች። ይህም ማለት ይስሐቅ እናቱ ሳራ በሞተችበት ጊዜ የሰላሳ ሰባት ዓመት ጎልማሳ ነበር ማለት ነው። ሳራ በቅርያት አርባቅ በከነዓን ምድር እንደ ሞተች ተነግሮናል። አብርሃም እግዚአብሔር በሰጠው ምድር የሳራን አስከሬን የሚቀብርበትን ዋሻ መግዛት ነበረበት። ለምን ወደ ሌላ ስፍራ ወስዶ አልቀበራትም? ትሉ ይሆናል። መልካም። ምክንያቱም ተስፋ የተገባለት የሚፈጸመው በዚች ምድር ላይ ስለሆነ ነው። ምዕራፉን ወረድ እያልን ስንመለከት፣ ወደፊት ማለቴ ነው። የሳራ መሞትና መቀበር ለብዙዎች ደስ የማያሰኝ ነገር ቢሆንም በዚህ ስፍራ የተፈጸመውን እውነት ማስተዋል በጣም አስፈላጊ ነው። አብርሃም በማቅፔላ መሬት መግዛቱን የሚያወሳውን ክፍል ከቁጥር ሦስትና አራት እንመለከታለን። አብርሃም እግዚአብሔር ሊሰጠው ቃል በገባለት ምድር ላይ ራሱን ስደተኛና መጻተኛ እያለ ይጠራል። ቁጥር አምስትና ስድስትን ተመልከቱ። ይህ በዚህች ምድር የሚኖሩ የኬጣውያን ልግስና የሞላበት ምላሽ ነው። እንዲህ የሚለው የቄጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን። አንተ በእኛ መካከል ከእግዚአብሔር አለቃን። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር። ሬሳን ትቀብር ዘንድ ከእኛ መቃብሩን የሚከለክል የለም ሲሉት እንመለከታለን። ለአብርሃም የወደድከውንና መልካም የሆነውን ሁሉ ቦታውን መርጠ ሬሳህን ቅበርበት ሲሉት እንመለከታለን። አንተ በእኛ መካከል መኖር እኛን ደስ ያሰኝናል አሉት ኬጣውያን። አብርሃም በምላሻቸው እጅግ ተደነቀ ተመሰጠም። አንተ በእኛ መካከል አለቃን አሉት። ይህ ሰው አብርሃም በአካባቢው ባሉት ሰዎች ዘንድ በጎ ተጽዕኖ ነበረው። ከቁጥር ሰባት እስከ ዘጠኝ ባለው ክፍል ስንመለከት የማክጴላ ዋሻ አብርሃም የመረጠው ቦታ መሆኑን እንመለከታለን። ሆኖም ለመግዛት ነው እንጂ የፈለገው እንዲሰጠው አልነበረም። በሌላ አባባል እግዚአብሔር ያንን ስፍራ እስኪሰጠው ድረስ የሚያስፈልገውን ነገር ሁሉ መግዛት ነበረበት። ስለዚህ ይህንን የመቃብር ቦታ በገንዘቡ ገዛው። አሁንም እዚህ ላይ አንድ ጥያቄ መጠየቅ እፈልጋለሁ። አብርሃም ሳራን ወደ ሌላ ቦታ ወስዶ ለምን አልቀበራትም የሚል ነው የእኔ ጥያቄ። አዎ የተለያየ መልስ ልትሰጡኝና ብዙ ነገሮችንም ልትገምቱ ትችላላችሁ በዚያ ስፍራ ሳራን የቀበረበት ምድሪቱ የቃል ኪዳን ምድር ስለሆነችና ልብ በሉ መልሱ ይህ ነው አብርሃም ባለቤቱን ሳራን በዚያ ስፍራ የቀበራት ምድሪቱ የቃል ኪዳን ምድር ስለሆነችና የወደ የወደፊት ተስፋውም በዚህች ምድር ስለሆነ ነው መጽሐፍ ቅዱሳችሁን በምታጠኑበት ጊዜ እግዚአብሔር ሁለት ተስፋዎችንና ሁለት ዓላማዎችን እንደ ሰጠ ታገኛላችሁ። እርሱ ምድራዊና ሰማያዊ ዓላማዎች አሉት። ከዘላለም ዘመናት ጀምሮ ቅዱሳን የሚኖሩባት ሌላ ምድር አለች። አብርሃምና ሳራ ልጆቻቸውም በዚህች ምድር ሞተው ቢቀበሩም በትንሣኤ በብዙ ሚሊዮን የሚቆጠሩ ሆነው እንደሚነሱ ተስፋ አላቸው። ይህ ምድራዊ ተስፋ ነው። ከዚህም በላይ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ዐሥራ አራት ከቁጥር አንድ እስከ ሦስት እንደ ገባው ተስፋ የእግዚአብሔር ቅዱሳን በአዲሲቷ ምድር ወይም በአዲሲቷ ኢየሩሳሌም ለዘላለም ለመኖር ተስፋ አላቸው። ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፤ እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ ሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ይላል። በዚህ ክፍል ጌታ ኢየሱስ ክርስቶስ እያዘጋጃት ስላለችው ስለ አዲሲቷ ኢየሩሳሌም ይናገራል። ወደዚህች ምድር ቤተ ክርስቲያን ትሄዳለች። አዲሲቷ ኢየሩሳሌም የቤተ ክርስቲያን ዘላለማዊ መኖሪያ ነች። ይህ ትምህርት በጊዜው ለደቀ መዛሙርቱ አዲስና እንግዳ ነገር የነበረ፣ ዛሬም ቢሆን ለብዙ ክርስቲያኖች አዲስ ሳይሆን አይቀርም። ቢሆንም ይህ የእግዚአብሔር እውነት ነው። እርሱ ሁሉን በጊዜው እንዲፈጸም ያደርገዋል። አብርሃም ሳራን የቀበረበት ትክክለኛ ቦታ ከኢየሩሳሌም በስተ ደቡብ ሀያ ማይል ያክል ወረድ ብሎ በሄብሮን ከተማ ነው። ያንን አካባቢ ዛሬ ወደ ኢየሩሳሌም ሄዳችሁ ብትጐበኙ በሳራ መቃብር አጠገብ የእስላም መስጊድ ተሰርቶ እናገኛለን። ይህንን መስጊድ ለመጎብኘት እድል ያገኙ ሰዎች እንደሚናገሩት በመስጊዱ ውስጠኛ ክፍል በወለሉ ላይ አንድ ክፍት ቦታ አለ። በዚያም ቀዳዳ ወደ ታች የሚታይ ዋሻ አለ። በዚህ ዋሻ ውስጥ አብርሃምና ሳራ፣ ይስሐቅና ርብቃ፣ ያዕቆብና ሊያ እንደ ተቀበሩበት ይታመናል። እነዚህ ቅዱሳንና ሕዝቦች ሁሉም በኢየሩሳሌም የተቀበሩት አንድ ቀን በትንሣኤ እንደሚነሱ ተስፋ ስላላቸው ነው። ይህ ምድራዊ ተስፋ ነው ወገኖቼ። እኛ የአዲስ ኪዳን ምእመናን ግን ሰማያዊ ተስፋ አለን። ስለዚህ አብርሃም የመቃብሩ ስፍራ ለምን በዚያች ምድር እንዲሆን እንደፈለገ ግልጽ የሆነ ይመስለኛል። አብርሃም ዋሻውን ለመግዛት ተዋዋለ። ያደረገውን ንግግር ከቁጥር ዐሥር እስከ ዐሥራ ሁለት ባለውን ስፍራ መመልከት ትችላላችሁ። በዚህ ክፍል ውስጥ የተጠቀሱትና ለአብርሃምም ለጋ ሲሆኑትን የኬጢ ልጆች እንዲሁም ኤፍሮንን የሚታይባቸውን ባህሪ ልብ ልንለው ይገባናል። ሁሉም ትሕትና ይታይባቸው ነበር። አብርሃምም ከትሕትናቸው የተነሳ በእነዚህ ሰዎች ፊት ሲሰግድ እንመለከታለን። ከቁጥር ዐሥራ ሦስት እስከ አሥራ ስድስት ባለው ደግሞ አብርሃም በጊዜው ለቦታውና ለዋሻው የከፈለው ገንዘብ ሕጋዊ ክፍያ መሆኑን እንመለከታለን። ከቁጥር አሥራ ሰባት እስከ አሥራ ስምንት ባለው ስፍራ ደግሞ እንዲሁም አለፍ ብሎ ከቁጥር አሥራ ዘጠኝ እስከ ሀያ ስለ ሣራ መቀበር የሚያወሳ መሆኑን እንመለከታለን። እስቲ ከቁጥር አሥራ ዘጠኝ እስከ ሀያ ያለውን እንመልከት። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነአን ምድር ባለው እርሻ ባለ ድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በርሱ ያለው ዋሻው በኬጢ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና ይላል። ይህ ስፍራ በግልጽ በአሁኑ ወቅት የእስላም መዝጊድ ተሰርቶበት የምናገኝበት ስፍራ ነው። መዝጊዱም በእስላም ዓለም ውስጥ ካሉት መዝጊዶች ሁለተኛው ወይም ሦስተኛ ደረጃ ላይ የሚገኝ መስጊድ ነው። በውበቱም በካይሮና ማለትም በግብፅና በሌሎች እስላም አገሮች ካሉት መስጊዶች ይበልጣል። ከሁሉም የሚበልጠው መስጊድ የሚገኘው በመካ ነው። በሄብሮን ወይም በኢየሩሳሌም ያለው ሁለተኛ ሳይሆን አይቀርም። ይህ ስፍራ ምን ያክል አስፈላጊ ቦታ ስፍራ እንደሆነ ልታስተውሉት ትችላላችሁ። ምክንያቱም አረቦች በሙሉ የዘር ሀረጋቸው መነሻ አብርሃም እንደሆነ ስለሚያምኑ ነው። በአጠቃላይ የአብርሃም ታሪክ በክርስቲያኖች በሙስሊሞችና በአይሁዶች ዘንድ በጣም እየተከበረ ነው። እንግዲህ በጌታ የተወደዳችሁ ወገኖች የዚህ የምዕራፍ ሦስት ትምህርታችንን እዚህ ላይ አጠናቀቅን። በቀሪው ሰዓታችን ደግሞ ከፊሉን ወይም የመጀመሪያውን የምዕራፍ አራትን ትምህርት አብረን እንመለከታለን። ዘፍጥረት መጽሐፍ በሁለት ዋና ዋና ክፍሎች ይከፈላል የመጀመሪያው ክፍል ከዘፍጥረት ምዕራፍ አንድ እስከ ምዕራፍ አስራ አንድ ሲሆን ክፍሉም አራት ታላላቅ ድርጊቶችን ያጠቃልላል እነዚህንም ድርጊቶች ወይም ታሪኮች በቀደሙት ጥናቶች ተመልክተናቸዋል ሁለተኛው ክፍል ደግሞ ከምዕራፍ አስራ ሁለት እስከ ምዕራፍ አምሳ ያለው ሲሆን ክፍሉም ስለ አራት የታወቁ ግለሰቦች ይተርካል ከምዕራፍ ዐሥራ ሁለት እስከ ምዕራፍ ሀያ ሦስት የእምነት አባት ስለ ሆነው ስለ አብርሃም ሲናገር ከምዕራፍ ሀያ አራት እስከ ምዕራፍ ሀያ ስድስት ያለው ደግሞ ስለ ተወደደው ልጅ ስለ ይስሐቅ ይናገራሉ። በይስሐቅ ሕይወት ውስጥ ሦስት ታላላቅ ታሪኮች ተጠቃለዋል። ሁለቱን ማለትም መወለዱንና በአብርሃም ለመሥዋዕት መቅረቡን ባለፉት ጥራቶች ተመልክተናል። ሦስተኛው ታሪክ ሙሽራን ወይም ሚስትን ስለ ማግኘቱ ነው የሚያወሳው። ሰው በሕይወቱ ሦስት ታላላቅ ምዕራፎችን ያልፋል። እነርሱም ልደት፣ ጋብቻና ሞት ናቸው። ይስሐቅ ለሁለተኛ የሕይወት ምዕራፍ በመብቃቱ በዚህ ጐዳና ሲያልፍ ይታያል። ከዚህ በመቀጠል ይስሐቅ እንዴት የትዳር ጓደኛን እንዳገኘ እናያለን። አብርሃም ለልጁ ለይስሐቅ ሚስት የምትሆነውን እንዲፈልግለት የታመነውን ባሪያውን በመሴጶጦሚያ አካባቢ ወደሚገኘው አገር ወደ ካራን ይልካል። ባሪያውም ርብቃን በማግኘቱ በተልእኮ ውጤታማ መሆኑን እንመለከታለን። ይህ እጅግ አስደናቂ የፍቅር ታሪክ ነው። ይህም የሚያመለክተው በጋብቻህ ወይም በጋብቻሽ ሕይወት ትልቅ ድርሻ እንደሚኖረው ነው። የምታገባው ሴት ወይም የምታገቢው ወንድ ጉዳይ እግዚአብሔርን ወገኔ ሆይ ያሳስበዋል። እግዚአብሔር ለሰው ልጆች የሰጠው ሁለት ትላልቅ ድርሻዎች አሉ። አንዱ ጋብቻ ሲሆን፣ ሌላው ደግሞ የመንግሥት አስተዳደር ነው። እነዚህ ድርሻዎች ዓለም አቀፋዊና ለሰው ልጆች ኑሮ በጣም ጠቃሚ ናቸው። እነዚህ ሁለቱ ቢፈርሱ ኅብረተሰቡ ራሱ ይፈርሳል። ቤተሰብ ደግሞ ለኅብረተሰብ የጀርባ አጥንት ነው። የተጠናከረውንና የጸናውን ኅብረተሰብ ለመመሥረት መሠረቱ ቤተሰብ መሆኑን ስለሚያውቅ እግዚአብሔር ጋብቻን መሠረተ። እንደዚሁም የመንግሥት አስተዳደርም ትልቅ አገልግሎት አለው። ሰዎችን ከአደጋ የመጠበቅ፣ የኅብረተሰብን ሕይወት በሥነ ሥርዓቱ ለመምራት መንግሥት ከእግዚአብሔር ዘንድ ሥልጣን አለው። የሰው ሕይወት የተቀደሰና በእግዚአብሔር ዘንድ የከበረ ስለሆነ የመንግሥት አስተዳደር ይህንን ሕይወት ይጠብቃል። እግዚአብሔር የፍቅር ታሪክህ ግድ ይለዋል። ወገኔ ወይ በአንተ የፍቅር ታሪክ ውስጥ እግዚአብሔርን ብትጋብዝ ወይም ብታስገባ ደግሞ የፍቅር ታሪክህ አስደናቂ ይሆናል። ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ ያደረገው ተአምራት በቃና ዘገሊላ ሰርግ ውሃን ወደ ወይን ጠጅ መለወጡ ነበረ። ጌታ ኢየሱስ በምድር ላይ በሚመላለስበት ጊዜ ምን ያህል የሰርግ ፕሮግራሞችን ወይም ደግሞ ግብዣዎችን ሄዶ እንደ ተካፈለ እኔ አላውቅም። ግን ወደ ቃና ዘገሊላ መሄዱንና ሰርጉን ጣፋጭ ማድረጉን መጽሐፍ ቅዱስ ይነግረናል። ዛሬም ወደ ኑሯችን ኢየሱስ ክርስቶስን ብንጋብዝ ኑሯችን በእውነት ጣፋጭ ይሆናል። እግዚአብሔር ደግሞ ለዚህ የተሰጠን ሰዎች ለዚህም የምንኖር ሰዎች ያድርገን ጥያቄ ወይም አስተያየት ቢኖራችሁ እንግዲህ ወገኖች በአድራሻችን በአስራ ሶስት ስልሳ ስድስት ጻፉልን ደናደሩ እያለ ስንሰናበታችሁ በፍቅር ነው ሰላም